አዋጁን ተከትለው በወጡ መመሪያዎች የተቀመጡ ክልከላዎች የተወሰኑት መነሳታቸውን የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስታውቋል። ያለ ፍርድ ቤት ትዕዛዝ ማንኛውንም ሰው በቁጥጥር ስር ማዋልና ብርበራ ማድረግ እንዲሁም መልእክቶችን መቆጣጠርና መገደብ ከተነሱት ክልከላዎች መካከል መሆናቸውን የኮማንዱ ሴክሬታሪያት አቶ ሲራጅ ፈጌሳ አስታውቀዋል። እስክንድር ፍሬው ተከታዩን ልኮልናል። ከተነሱት ክልከላዎች መካከል አንዱ የኢኮኖሚ አውታሮች፣ የመሰረተ ልማቶች፣ የኢንቨስትመንት ተቋማት፣ የእርሻ ልማቶች፣ ፋብሪካዎችና መሰል ተቋማት የሚገኙባቸውን አካባቢዎች የተመለከተው ነው። በእነዚህ አካባቢዎች ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደለት ሰራተኛ በስተቀር ማንኛውም ሌላ ሰው እንዳይንቀሳቀስ የተደረገው ክልከላ ተነስቷል። የተነሳው ሁለተኛ ክልከላ ደግሞ የሰዓት እላፊ መሆኑን የመከላከያ ሚኒስትሩና የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ አስታውቀዋል ክልከላዎች ሲጣሱ ከሚወሰዱ እርምጃዎች መካከል የተነሱ መኖራቸውንም አቶ ሲራጅ አብራርተዋል። በዋነኛነት አንደኛው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል ቀሪ እንዲሆን ተደርጓል። አዋጁ ስራ ላይ በሚቆይበት ጊዜ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ ይቻላል የሚለውም ቀሪ እንዲሆን የተደረገበት ሁኔታ ነው ያለው ተገቢውን የተሃድሶ ትምህርት በመስጠት የሚለቀቁትን መልቀቅ ለፍርድ መቅረብ የሚገባቸው ለፍርድ ማቅረብ የሚለውም ንኡስ አንቀጽ እንደዚሁም ቀሪ እንዲደረግ ተደርገዋል። ያለ ፍርድ ቤት ትዕዛዝ በማንኛውም ሰዓት ብርበራ ለማድረግ የአካባቢውን ፖሊስና ሕብረተሰብ በማሳተፍ ወንጀል የሚፈጽምባቸው ወይም የተፈጸመባቸው ማናቸውም ንብረቶች በቁጥጥር ስር መዋል ወይም እንዳይንቀሳቀሱ ባሉበት ቦታ እንዲጠበቁ ማድረግ የሚለው ንኡስ አንቀጽም ቀሪ እንዲደረግ ተደርጓል። የአስቸኳይ ጊዜ አዋጁ መስከረም 28 ቀን ከመውጣቱ በፊትም ሆነ ከዚያ በኋላ ማህበራዊ ድረገጾች የተዘጉባቸው አጋጣሚዎች መኖራቸው አንዳንዶቹም እንደተዘጉ መቀጠላቸው ታይቷል። እንደዚህ አይነት ሁኔታዎች ከየትኛው ክልከላ ጋር እንደሚገናኙ አቶ ሲራጅ አላብራሩም። መልእክቶችን የሚቆጣጠረውና የሚገድበው ክልከላ እንዲቀር መደረጉን ግን ጠቁመዋል። በማንኛውም ሬዲዮ ቴሌቪዥን፣ በፎቶግራፍ በምስል በቲያትር በፊልም የሚተላለፉ መልእክቶችን የመቆጣጠርና የመገደብ መብት የሚለውም ጭምር ወይም ደግሞ እርምጃ የሚለውም ጭምር ቀሪ እንዲሆን ተደርጓል። ከዚህ በተጨማሪም ያለ ፍርድ ቤት ትዕዛዝ የተዘረፉ ንብረቶችን የመፈተሽና የመበርበርና ለባለቤቱ መመለስ የሚለው ንዑስ አንቀጽም ጭምር ቀሪ እንዲደረግ ተደርጓል ማለት ነው። የተጠቀሱት እርምጃዎች እንዲነሱ የተደረጉበትን ምክንያት የመከላከያ ሚኒስትሩ አብራርተዋል። እነኚህ እርምጃዎች ቀሪ እንዲሆኑ የተደረጉበት መሰረታዊ ምክንያት አንደኛ አሁን ባለንበት ደረጃ ላይ የነበረው ሁከትና ብጥብጥ በከፍተኛ ሁኔታ የቀነሰበት ሁኔታ ነው ያለው። ይህ በመሆኑም በህጋዊ አግባብ በመደበኛ አግባቦች እነኚህ ችግሮች ሲፈጠሩ ወይም እነ ክልክላዎች ሲጣሱ በመደበኛው የህግ አግባብም ጭምር መቆጣጠርና ተግባራዊ ማድረግ የሚቻልበት ሁኔታ ያለ በመሆኑ፣ ከዚህ በተጨማሪ አንዳንድ ቦታዎች ላይም ይነሱ የነበሩት ከህዝብ ጋር ይነሱ የነበሩት የጸጥታ አካላት ሳይሆኑ በጸጥታ አካላት ተመሳስለው እነኝን አጋጣሚ ተጠቅመው የተለያዩ የራሳቸውን ስራ ሲሰሩ የነበሩ ወይም ደግሞ አልፎ አልፎ ደግሞ ስነ ምግባር የጎደላቸው የጸጥታ አካላት ጭምር ከመልካም አስተዳደር ጋር ተያይዞ እንደዚህ አይነት ድርጊቶች ሊሳተፉ የነበሩበትንም እድል ጭምር የሚያስቀር ስለሆነ ከአንዳንድ የህብረተሰብ ክፍሎች የሚነሱ የነበሩ ጥያቄዎች ስለነበሩ ይህን ታሳቢ በማድረግ እነዚህ እርምጃዎች እንዲቀሩ ተደርገዋል ማለት ነው። በህግ መሰረት በኮማንድ ፖስቱ የሚወሰድ የተሃድሶ እርምጃም እንዲቀር መደረጉን አቶ ሲራጅ አመልክተዋል። የአስቸኳይ ጊዜ አዋጁ እስከ መቼ እንደሚቀጥል የተጠየቁት አቶ ሲራጅ ይህ በመጨረሻ የሚወሰነው በህዝብ ተወካዮች ምክር ቤት መሆኑን አስታውሰዋል። የአስቸኳይ ጊዜ አዋጅ መርማሪ ቦርድ የራሱን ጥናት አድርጎ ለተወካዮች ምክር ቤት እንደሚያቀርብ፣ ምክር ቤቱም የሚመጡትን ሪፖርቶች መነሻ አድርጎ ውሳኔ እንደሚሰጥ ነው ያብራሩት። በመመሪያ ቁጥር አንድ ና በመመሪያ ቁጥር ሶስት ከተነሱት ክልከላዎችና እርምጃዎች ውጪ በመመሪያ ቁጥር አንድ ና በመመሪያ ቁጥር ሁለት ስራ ላይ ያሉት ክልከላዎች እንዳሉ እንደሚቀጥሉም ሚኒስትሩ ተናግረዋል። እንዳሉ ከሚቀጥሉት ክልከላዎች መካከል ሁከትና ብጥብጥ የሚያስነሳ ቅስቀሳና ግንኙነት ማድረግ፣ ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ፣ የአደባባይ ስብሰባ ማድረግ፣ ለህዝብ አገልግሎት ለመስጠት በትምህርት ተቋማትና በስፖርት ተቋማት አድማ ማድረግ የመሳሰሉት ይገኙባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ